ዶክተር ሰለሞን በላይ የኢትዮጵያ ስፔስ ሳይንስ ማህበረሰብ የእንጦጦ ምልከታና የምርምር ማዕከል የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ተቋም እንዲሁም የምስራቅ አፍሪቃ የስነ ፈለግ ማህበር መስራች ናቸው። የኢትዮጵያ የአስትሮኖሚ ብሔራዊ ኮሚቴን ጨምሮ አብዛኛዎቹን ተቋማት በኃላፊነት መርተዋል። የዩኒቨርሲቲ መምህርና ከፍተኛ ተመራማሪም ናቸው። አሁን ወቅት ደግሞ በኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር የቴክኖሎጂ አማካሪ ሆነው በመስራት ላይ ይገኛሉ። በቅርቡ ደግሞ ለዓለም አቀፉ አስትሮኖሚ ሕብረት ምክትል ፕሬዝዳንት ሆነው ተመርጠዋል ከመቶ በላይ ሀገራትና ከ1200 በላይ ባለሙያዎችን በአባልነት የያዘው ይህ ተቋም እሳቸውን በምክትል ፕሬዝዳንትነት የመረጠው በኢትዮጵያ ብሎም በአፍሪቃ በስነ ፈለግ ና በህዋ ሳይንስ ዘርፍ ያበረከቱትን አስተዋጽኦ ግምት ውስጥ በማስገባት ነው። ዶክተር ሰለሞን እንደሚሉት አዲሱ ኃላፊነት ለሚቀጥሉት ሶስት ዓመታት የሚዘልቅ ሲሆን ምርጫውም ለዚህ ተብሎ በተሰየመ ኮሚቴ የተከናወነ ነው። ስፔሻል ኖሚኔ ኮሚቴ ሚባል አለው። በህብረቱ ውስጥ ስፔሻል ኖሚኔቲንግ ኮሚቴ አንድን ባለሙያ አንደኛ በሀገሩም ሆነ በዓለም አቀፍም በሀጉሩም የሰራውን ስራ ይገመግማል። ሁለተኛ በምርምር ዘርፍ የሰራውን ስራ ከዓመት በፊት ቀደም ብሎ ግምገማ አድርጎ በተለያየ ጊዜ በስራ አስፈጻሚ ሆነ በኮሚቴ ካየ በኋላ ለጥቆማ ያቀርባል። ራሱ ይሄ ብቃት አለው ወደዚህ ቢመጣ እስካሁን ድረስ ባደረጋቸው ስራዎች ለወደፊትም በዓለም አቀፍ ደረጃ ትልቅ ስራ ሊሰራ ይችላል ተብሎ ሲገመት ወደ ጥቆማ ያቀርባል። ጥቆማው በተለያየ ዙሮዎችን አልፎ በመጨረሻ ላይ ሲደርስ ያው ለተጠቋመው ሰው በዚህ ቦታ ላይ ብትመረጥ ብታልፍ ታገለግላለ ወይ ፍቃደኛ ነው ወይ ተብሎ ይጠየቃል። ስለዚህ ያ ፍቃደኛ ነኝ ተብሎ ሲጠየቅ ጠቅላላ ጉባኤም ይባላል። በአጋጣሚ ሀያ ሀያ አንድ ላይ ባለፈው ነሐሴ ላይ ደቡብ ኮሪያ መካሄድ ነበር የነበረበት ደቡብ ኮሪያ ላይ የሚካሄድ የነበረው ጠቅላላ ጉባኤ በኮቪድ ምክንያት ነቨርቹዋል ነው ለአንድ ሳምንት የተካሄደው። በዚህ መሰረት እንግዲህ እኔ ምክትል ፕሬዚዳንት ሁኜ ተመርጃለው ማለት ነው። ዓለም አቀፉ የአስትሮኖሚ ህብረት የሳይንስና ቴክኖሎጂ ምርምሮችን በተመለከተ የመጨረሻ ውሳኔዎችን የሚሰጥ ቁልፍ ተቋም ነው። ተቋሙ በትምህርት፣ በልማት፣ በዘላቂ ድገትና ወጣቶችን በማሰልጠን እንዲሁም ማህበረሰቡን በማንቃት ላይ ይሰራል። በጎርጎሪያኑ 2012 ዓ ም ኢትዮጵያ እንደ ሀገር የዚህ ተቋም አባል ስትሆን ዶክተር ሰለሞንም በዘርፉ ባደረጉት ምርምር በተመሳሳይ ዓመት የዚህ ተቋም አባል ሆነዋል። ከ10 ዓመታት የአባልነት ቆይታ በኋላ ደግሞ ይህንን ትልቅ ተቋም በምክትል ፕሬዝዳንትነት እንዲመሩ መመረጣቸው እንደ ዶክተር ሰለሞን በግለሰብ የሚሆን በሀገር ደረጃ የሚያስደስት ነው። አንደኛው ኢትዮጵያ በአንድ ሳይድ ጥሩ ስትነሳ በሌላ ሳይድ መጥፎ ብትነሳም ይህን ማድረግ የሚያስችል ወደዛ መስራት የሚችል አቅም ያላት መሆኑንም ማሳየት ለኢትዮጵያ እንደ ሀገር ደስ ብሎኛል። በግልም ደስ ብሎኛል። ምክንያቱም ይሄ ፍጹም የሆነ በዲሞክራቲካሊ ና ብቃትና ብቃት ላይ ብቻ መሰረት የተደረገ ምርጫ ነው ውድድርም ነው። ስለዚህ እኔም በጣም ደስ ብሎኛል። ይሄም ብቻ አይደለም ሙሉ በሙሉ በመግ ፐርሰንት እስክመረጥ እምነት ተጥሎ እንዲህ ያደርጋል ተብሎ ሴት እስክመረጥ በጣም ከልብ ደስ ብሎኛል። በእኔ ብቻ አይደለም ኢትዮጵያውያን ወጣቶች እንደ እኔ ገጠር ላይ ከገበሬ ቤተሰብ ተነስቶ ተምሮ እንደዚህ የሆነ መድረስ የሚያስችል መሆኑን ለልጆች፣ ለወጣቶች ገጠር ላሉት ያስተምራል ብዬ ስለማስብ እኔ በጣም ከልብ ደስ ብሎኛል። ለእኔ ብቻ ሳይሆን በርካታ አፍሪካውያን ወዳጆች ሁሉ እንደዚሁ በጣም ደስ ብሏቸው ኮንግራ ያሉት ነው። ዶክተር ሰለሞን በላይ ትውልድና እድገታቸው በቀድሞ አጠራር ጎጃም ክፍለ ሀገር መተክል አውራጃ ሲሆን በአሁኑ የአማራ ክልል ያዊ ብሔረሰብ ዞን ጓንጓ ወረዳ ስጋዲ ገጠር ቀበሌ ነው። የመጀመሪያ ደረጃ ትምህርታቸውን በስጋዲ አንደኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን ደግሞ ከትውልድ ቀያቸው አቅራቢያ ከምትገኘው ቻግኒ ከተማ በእግራቸው ተመላልሰው ተምረዋል። ስጋዲ አንደኛ ደረጃ ትምህርት ቤት ነው እንግዲህ አንደኛ ደረጃ ትምህርት ቤት በእኛ ድሮ እስከ ስድስት ነው። እስከ ስድስት ተምረም ብሔራዊ ፈተና ብናልፍ ወደ ቻግኒ ስድስት ኪሎ ሜትር ከስጋዲ ቻግኒ ተመላልሰም ነው እስከ ሀይ ስኩል ድረስ የጨረስ ነው። እና እንግዲህ ስንማር መማር ብቻ አይደለም እኛ እዛው ያደግ ተማሪዎች ደግሞ ስንገባም ስንወጣም ሙሉ ቀን ብንማርም ከትምህርት ቤት ስንመጣ እያጠናን እየተጫወትን ዲስከስ እያደረግን ነበረ ምንመጣው። በዛም በተጨማሪ ደግሞ ክረምት ክረምትም ቤተሰቦቻችን እንረዳለን፣ እናርሳለን፣ እንጎለጉላለን፣ ከብት እንጠብቃለን። የመምህሮቻቸውና የእናታቸው የሞራል ድጋፍ በልጅነታቸው ለሂሳብ ትምህርት የተለየ ፍቅር እንዲኖራቸው አስተዋጽኦ ማድረጉን የሚናገሩት ዶክተር ሰለሞን የስነ ፈለግና የህዋ ሳይንስ ህልማቸው የተጠነሰሰው ግን የ11ኛና የ12ኛ ክፍል ተማሪ እያሉ ነው። በተለይ አስራ አንድ እና አስራ ሁለት ስንማር ፊዚክስ መጽሐፍ ላይ የናሳ ስዕል አለው፣ ስለ ሳተላይት ሚያወራ ይሄ ራሽያ ስፑቲን አስራ ዘጠኝ ስልሳ አንድ በተመለከተ የምታወራለች ስለ ህዋ ሚያወራ መጽሐፍ አለ ስለ ኤሌክትሪክ ስለ ኢንጂነሪንግ ስለ ምናምን ያወራል እና ሌላ ደግሞ እነማን ናቸው ስለ ኖቤል ፕራይስ የተሸድሩ ሰው ያሸንፉ ሰዎችን የሚያወራ ነገር ነበር ስለዚህ ለአስራ ሁለት በተለይ ስንዘጋጅ ምን ይሁን ብለን ነበረ ምን እንከታተለው እናስበዋል በጣም ጥሩ መምህራን ነበረው በወቅት ከገጠር ስለምንመጣ ስለምንመላለስ ጎበዝ ስለሆነ በጣም አይዟቸው ብሎ ነበር የሚያደርጉ እና አይ እኔስ ለወንድሜ አስራት ገነት ይባላል ያጓደልች ነው የፊዚክስ ወይም የሂሳብ ተመራማሪና ዩኒቨርሲቲ መንበር ነው መሆን የምፈልገው አልኩት። እሱ አይኔስ ሜዲካል ነርበ ወይስ እንደዛ ለሆኑ ብሎ እሱ ሁለት ሆነ። እኔ ግን በቃ አስራ አንደኛ ክፍል ክረምት ላይ ጀምሬ ወደዛ ሆን። ስለዚህ ፊዚክስ እና ሂሳብን ሰው እንዲበልጠኝ አልፈልግም ውስጡ ነበረ ማለት ነው። በዚህ ሁኔታ ህልማቸውን ለማሳካት የመጀመሪያ ዲግሪያቸውን በፊዚክስ በመመረቅ በሁለተኛ ደረጃ መምህርነት ያገለገሉ ሲሆን ትንሽ ቆይተውም ሁለተኛ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ በማጠናቀቅ በጅማና በኮተቤ ዩኒቨርሲቲዎች በፊዚክስ የትምህርት ክፍል በመምህርነት ሰርተዋል። ከዚያም ሶስተኛ ዲግሪያቸውን አዲስ አበባ ዩኒቨርሲቲ ጀምሮ የነበረ ቢሆንም በህዋ ሳይንስ ዘርፍ ልምድ ያለው አማካሪ ባለማግኘታቸው ወደ ስዊድን ስቶክሆልም በማምራት የዶክተሬት ዲግሪያቸውን ተከታትለዋል። ከዚያም በስፔስ ሳይንስ ዘርፍ የወጠኑትን ስራ በማጠናከር ሀገራቸውን ለማገልገል ወደ ኢትዮጵያ ተመልሰዋል። ዶክተር ሰለሞን በ1996 ዓ ም ከሙያ ጓደኞቻቸው ጋር በመሆን የኢትዮጵያ ስፔስ ሳይንስ ማህበረሰብን ቆይተውም፣ የእንጦጦ ስፔስ ሳይንስ ምልከታና ምርምር ማዕከልን መስርተዋል። ያም ሆኖ በወቅቱ የነበረው ተግዳሮት ቀላል አልነበርም። በመንግስት በኩል ለዘርፉ ፍላጎት ማጣት፣ በህብረተሰቡ በኩል ደግሞ የመንግስት የፖለቲካ መሳሪያ አድርጎ የማየት የገንዘብ ችግርና በእነሱ ዘንድም የልምድ እጥረት ፈተናዎች ነበሩ። እንጦጦ ኦብዘርቫተሪና ምርምር ማዕከል ተገንብቶ ከተደራጀ በኋላ ምርምር ማዕከል እንዲሆን ትልቁ ፈተና እዚህ ላይ ነው። ይሄ በፍጹም በህይወት የአንድ ፌዝ ታሪክ ነው ብዬ ማስበ ምርምር ለማዕከል ለመሆን መንግስት ውሳኔ ይጠይቃል። በጣም ከባድ ቻሌንጅ የደረሰ በስንት ትግል፣ በጣም ብዙ ትግል በኋላ እንዲፈቀድ አደረገ። እንግዲህ እዛ እኔ ሳይንቲፊክ ዳይሬክተር ሁኜ ስሰራ ፋይናንሽል ችግር አለበት። ወርክሾፕ ገንዘብ ያገኘነውን ነው ያስጀመርነው። ከዛ ቀስ ያለ ዩኒቨርሲቲ ኮንሰርቲየም ሆነ ያደገ እያደገ መጣ። እንግዲህ ቻሌንጁ ገና መንግስትም አልገባውም። ሁለተኛው ደግሞ ይሄ የእኛ ሀገር ትብብርነ ኮርዲኔሽን ይቀር ነበር። ያም ሆኖ እውቀታቸውን እና ገንዘባቸውን በነፃ በማበርከት ችግሮቹን ተቋቁመው በዘርፉ በርካታ ውጤቶች መመዝገባቸውን ገልጸዋል። በጣም እልህ በተሞላ ሶስት ነገር በአንድ ማስጌት ለጀመር ነው። አንደኛ ግራጅዌት ፕሮግራምን በፍጹም ወደ ኋላ ስፔስ ፕሮግራም እንዳይመለስ ሁለተኛና ሶስተኛ ዲግሪ ማስጀመር አለብን። ሁለተኛ ደግሞ የምርምር ሰው መቀጠል አለበት። ሶስተኛ የቴሌስኮፕ ኦፕሬሽን መስራት አለበት። አራተኛ ሪጂናል ኮላቦሬሽንን እና የሪጂኑን የምስራቅ አፍሪካ የሚያስተባብር ኦፊስ የአስትሮኖሚ የአይዩ ብራንች ማሸነፍ አለብን የሚል እንደ አንድ ትልቅ አድርገን እነዚህ ሶስቱ ተሳኩ። እንግዲህ ከዚህ በኋላ ነው ኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት የተከፈተው። በዛ ጎን ለጎን እየሰለን በዛሬ ሁለት ዓመት ላውጭ ያደረግነው ሳተላይት ሀሳቡ፣ ጥንስሱ፣ ፕሮጀክት ማሸነፉ የመጣው። ስለዚህ ፈተናዎቹ ከበድ ያሉ ስለነበሩ ግን ያው እንዲህ የሆኑ ተሳክተው አሁን ያለበት ደረጃ ላይ ደርሰናል። ከዚህ በተጨማሪ እሳቸው ጉልህ አስተዋጽኦ ያደረጉበት ከሁለት ዓመት በፊት ኢትዮጵያ ያመጠቀችው ሳተላይትም በአሁኑ ወቅት በተለያዩ ዘርፎች መረጃዎችን በማቅረብ ጥሩ ውጤት እየታየ መሆኑንም አስረድተዋል። በሰው ኃይል ስልጠና ትምህርቱ በዩኒቨርሲቲዎች እንዲስፋፋና የህዋ ሳይንስ ወደ ማህበረሰቡ እንዲገባ በማድረግ እንዲሁም ኢትዮጵያ የህዋ ሳይንስ ፖሊሲ ያላት ሀገር እንድትሆን በማድረግ ረገድ የተሳካ ስራ መሰራቱንም አብራርተዋል። ህዋ ሳይንስን ከህጻናት ጀምሮ ወደ ማህበረሰቡ በተቻለ መጠን እንዲገባ አድርገናል። ብዙ ገና የሚቀረው ቢሆን ሌላ ትልቅ የሆነ መንግስት ፖሊሲ ጥቂት ናቸው። አፍሪካ ውስጥ ፖሊሲ ያላቸው ከአፍሪካ ስድስት ሀገር ብቻ ናቸው ያሉት። ኢትዮጵያ ስድስተኛ ብሔራዊ የስፔስ ፖሊሲና ስትራቴጂ የምትመራ አገር አድርገናል። ይሄ በመሆኑ ደግሞ ኢንተርናሽናል በተባበሩት መንግስታት ድርጅት አውተር ስፔስ የሚባል ትልቅ ስፔስ ጋር ዋጋ የሚወስን የዩኤን አካል የሆነው እንደ ሴኪሪቲ ስፔስ ጉዳይ የሚወስን አለ። እንደ ኒኩለር አይነት ነገር እዛ ላይ የሚወስን ሀገር እንድትሆን አድርገናል። በርካታ ዓለም አቀፍ ወርክሾፖችን ሆስት አርገናል። ኢትዮጵያ ውስጥ በጣም በርካታ ብዙ ሳይንቲስቶች ቪዚት እንዲያደርጉ አርገናል፣ እና ዓለም አቀፍ ደረጃ ብዙ ሚዲያ ሽፋን እንዲሰጡ አድርገናል። ስለዚህ ብዙዎቹ ተሳክተዋል። በሌላ በኩል ስለ ስፔስ ሳይንስ ሲታሰብ ለታዳጊ ሀገራት ምን ይፈይዳል የሚል ጥያቄ ተደጋግሞ እንደሚቀርብ የሚናገሩት ባለሙያው ጥያቄው በሁለት ምክንያቶች እንደሚነሳ ያስረዳሉ። አንድም ታዳጊ ሀገራትን ከውድድር ውጭ ለማድረግ፣ በሌላ በኩል ከግንዛቤ እጥረት ይሁን እንጂ የህዋ ሳይንስ ለንግድ ስራ ለእርሻ ለመሰረተ ልማት ግንባታና ለሌሎች መሰረታዊና ለሀገር እድገት የሚጠቅሙ ተግባራትን ለማከናወን ወሳኝ መሆኑን አስረድተዋል። ጠቃቀማችን ነው። ለታዳጊ አገራት ደረጃዎች አሉት። እርግጥ እርሻው አለ፣ ኮኔክቲቪቲ አለ፣ ኢንተርኔቱ አለ፣ መንገዱ አለ። ከተማችን እያበላሸን ያለ ነው እኮ ዌል ፕላንድ እንዲሆን የሚያስፈልግ ቴክኖሎጂ ቢሆን ከተማችንን፣ መንገዶቻችን ስንት ነገር አለ። እርሻችንን፣ መዘመን የገጠሩን የመሬት አስተዳደር ስርዓትን ማዘመን ከኮራፕሽንም እኮ ነፃ ያመጣል። ኢኮመርስ የምንለው እኮ ከስቴስ የመጣ ሌላ ምንም እኮ ስፔስ የሌለበት ነገር የለም። እንደ ኢትዮጵያ የመሳሰሉ አፍሪካ የመሳሰሉ በዚህ ዘርፍ ባደጉ ቁጥር የራሳቸው ቴክኖሎጂ ባመነጩ ቁጥር የሌላ ሀገራት ገበያ ይቀንሳል የእስ ልክ ነው እሱን እስከ መቼ ቴክኖሎጂ ባለቤትነት መምጣት የሚቻለው ሲሰራ የቴክኖሎጂ ቅኝ ግዛት በጣም ከባድ ነው አደገኛው ከፖለቲካ ቅኝ ግዛት የበለጠ ቴክኖሎጂ ነው ቴክኖሎጂውን በበለጠ ጠንካራ ካልሆነ የዘላለም ምንም አይደለም አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል ፀሐይ ጫኔ ነኝ መልካም ጊዜ